አሁን ወደ ቀዳሚው የምሽቱ ያለም ዜና እንለፍ። ማን ተጋፍቶት ስለሺ የዲደብሊው ዜና። ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል። በቅድሚያም አርስተ ዜና ኢትዮጵያ ውስጥ ለሶስት ወራት የታገደው ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ የመንግሥትን ትእዛዝ በመቀበል በተለያዩ የአገሪቱ ክፍሎች የሚያደርገውን እንቅስቃሴ ማቋረጡን አስታወቀ። የተባበሩት መንግስታትና የኢትዮጵያ የሰብአዊ መብቶች ኮሚሽኖች ትግራይ ውስጥ በጦርነት ወቅት ተፈጸሙ ስለተባሉት የሰብዓዊ መብቶች ጥሰቶች ያደረጉትን ምርመራ ማጠናቀቃቸውን ይፋ አደረጉ። አሜሪካዊው የቀድሞ ፕሬዝዳንታዊ እጩ ተወዳዳሪ ሴናተር ማርኮ ሩቢዮ የሰሜን ጎንደር ዞን ዳባት ወረዳ የጅምላ ጭፍጨፋ እጅግ እንዳሳሰባቸው ገለጡ። በጦርነት ውስጥ በየትኛውም ወገን የሚገኙ ያሏቸው ወንጀል ፈጻሚዎች በሙሉ ለፍትህ እንዲቀርቡም ጠይቋል። የታላቁ የህዳሴ ግድብ ሁለት ግዙፍ መዘውሮች በአዲሱ ዓመት ኃይል ማመንጨት እንደሚጀምሩ ተገለጠ። የተለያዩ የሃይማኖት አባቶች ግድቡን በስፍራው በአካል በመገኘት መባረካቸውም ተገልጧል። ዜናው በዝርዝር። የታላቁ የህዳሴ ግድብ ሁለት ግዙፍ ተርባይኖች በአዲሱ ዓመት የመጀመሪያ ወራት ኃይል ማመንጨት እንደሚጀምሩ ተገለጠ። ሁለቱ ግዙፍ ኃይል አመንጭ መዘውሮች እስከ 750 ሜጋዋት የኤሌክትሪክ ኃይል ያመነጫሉ ተብሏል። ባለፈው ሐምሌ ወር መጀመሪያ ላይ ሁለተኛው ዙር የውሃ ሙሌት ሲጠናቀቅ ሁለቱ ኃይል አመንጪ መዘውሮችን መዘጉሮችን በሶስት ወራት ውስጥ ኃይል እንዲያመነጩ ለማስቻል ትኩረት መሰጠቱን የውሃና መስኖ ኤነርጂ ሚኒስትር ኢንጂነር ስለሺ በቀለ ተናግረው ነበር። በትናንትና ውለትም የውሃና መስኖ ኤነርጂ ሚኒስትር፣ የሰላም ሚኒስትር እንዲሁም የኢትዮጵያ ኤሌክትሪክ ኃይል ከሰባት የተለያዩ የሃይማኖቶች አባቶች ጋር ግድቡን ጎብኝቷል። በዕለቱ የሃይማኖት አባቶቹ ግድቡን በስፍራው በአካል በመገኘት መባረካቸውም ተገልጧል። ኢትዮጵያ የምታካሄደውን የታላቁ የህዳሴ ግድብ ግንባታ ሱዳንና ግብፅ የውሃ መጠናችንን ይቀንስብናል ሲሉ ለዓመታት ሲቃወሙ ቆይቷል። አሜሪካዊው የቀድሞ ፕሬዝዳንታዊ እጩ ተወዳዳሪ ሴናተር ማርኮ ሩቢዮ የሰሜን ጎንደር ዞን ዳባት ወረዳ ተፈጽሟል የተባለው የጅምላ ግድያ እጅግ እንዳሳሰባቸው ገለጡ። ሴናተሩ በጦርነት ውስጥ በየትኛውም ወገን የሚገኙ ያሏቸው ወንጀል ፈጻሚዎች ላይ የተሟላ ምርመራ ተደርጎ ለፍትህ እንዲቀርቡም በይፋዊ የትዊተር መገናኛ አውታራቸው ጠይቋል። የህዝባዊ ወያኔ ሀርነት ትግራይ ህዋት ታጣቂዎች በሰሜን ጎንደር ዞን ዳባት ወረዳ ውስጥ በቆዩባቸው ጥቂት ቀናት ከ120 በላይ ሰዎች ላይ የጅምላ ግድያ መፈጸማቸውን መንግስትና የአካባቢው ነዋሪዎች መናገራቸውን መዘገባችን ይታወሳል። ህወት ግን ታጣቂዎቹ ንጹዋን ዜጎችን ጨፍጭፏል መባሉን እንደማይቀበሉ አስታውቋል። ሴናተር ማርኮ ሩቢዮ እንደ ጎርጎሮስ አቆጣጠር በ2016 ከሪፐብሊካን ፓርቲ ጩ ፕሬዝዳንታዊ ተወዳዳሪዎች መካከል አንዱ ነበሩ። በኢትዮጵያ 24 ሀገር በቀል የሲቪል ማህበረሰብ ድርጅቶች የአዲስ ዓመት የሰላም ጥሪ አስተላለፉም። ድርጅቶቹ ነውጠኛ ያሏቸው ግጭቶች ያለቅድመ ሁኔታ እንዲቆሙ ሁሉም አካላት ሰላማዊ ንግግሮች ራሳቸውን እንዲያስገዙም ጥሪ አስተላልፏል። ከማኅበራቱ አንዱ የህግ ባለሙያዎች ለሰብአዊ መብቶች ዋና ኃላፊ አቶ አማ መኮንን ስለ ሰላም ጥሪው ቀጣዩን ብለዋል እስካሁን የተከፈለው መስዋዕትነት በራሱ በጣም በጣም በጣም ከፍተኛ ነው። ከዚህ በኋላ ይሄ ነገር መቀጠል የሰበት ከዚህ በኋላ ይሄ የሚቀጥል ከሆነ እንደ ሀገር የመቀጠላችንም ሁኔታ ትልቅ ችግር ይገባል። ስለዚህ በግጭቶቹ ተሳሳፊ የሆነ ሁሉ ወገኖች ኃላፊነታቸውን እንዲወጡ ለማሳሰብ ነው እንግዲህ ጥሪውን እያቀረብን ያለ ነው። የመብቶችና ዲሞክራሲያዊ እድገት ማዕከል የአዲስ ዓመት የሰላም ጥሪ ከሀገር በቀል የሲቪል ማህበረሰብ ድርጅቶች በሚል ርዕስ በድረገጹ ያወጣው መግለጫ የሰላም ጥሪውን ለማስተላለፍ ምክንያት የሆኑትን አስር ነጥቦችን ዘርዝሯል። ኢትዮጵያ ውስጥ ለሶስት ወራት የታገደው ድንበር የለሽ የሐኪሞች ቡድን በፈረንሳይኛ ምጻሩ ኤምኤስኤፍ የመንግስትን ትዕዛዝ በመቀበል በተለያዩ የአገሪቱ ክፍሎች የሚያደርገውን እንቅስቃሴ ማቋረጡን አስታወቀም። ቡድኑ በአማራ በጋምቤላና በሶማሌ ክልሎች እንዲሁም በትግራይ ክልል ያለውን የእርዳታ ፕሮጀክት እንዲያቋርጥ መገደዱንም ገልጧል። አንድ ሺህ ግድም የሚጠጉ ኢትዮጵያውያን የድርጅቱ ሰራተኞች ከቤታቸው ሆነው ትእዛዝ እንዲጠብቁ እንደተነገራቸው የጀርመን ዜና አገልግሎት ዴፒአ ዘግቧል። የድርጅቱ የውጭ አገራት ሰራተኞች በአጠቃላይ ግን ከኢትዮጵያ ሙሉ ለሙሉ መውጣታቸውን ድርጅቱ በጽሁፍ ባወጣው መግለጫ አሳውቋል። ድንበር የለሽ የሐኪሞች ቡድን ኢትዮጵያ ውስጥ ካለፉት 34 ዓመታት ጀምሮ ሲሰራ እንደነበር ይታወቃል። የኢትዮጵያ ባለሥልጣናት ድንበር የለሽ የሐኪሞች ቡድን ኢትዮጵያን በሚመለከት በማኅበራዊና በመደበኛ መገናኛ አውታሮች የተዛቡ መረጃዎችን በማሰራጨት ይወቅሳሉ። የኢትዮጵያ መንግሥት ከድንበር የለሽ የሐኪሞች ቡድን በተጨማሪ የኖርዌይ የስደተኞች ምክር ኤንአርሲ እና አልማክቶም ፋውንዴሽን ኢትዮጵያ ውስጥ ቢያንስ ለ ሶስት ወራት ማገዱ ቀደም ሲል ተዘግቦ ነበር። የተባበሩት መንግስታትና የኢትዮጵያ የሰብአዊ መብቶች ኮሚሽኖች ትግራይ ውስጥ በጦርነት ወቅት ተፈጸሙ ስለተባሉት የሰብአዊ መብቶች ጥሰቶች ያደረጉትን የጋራ ምርመራ ማጠናቀቃቸውን አስታወቁ። ኮሚሽኖቹ ምርመራቸውን ያደረጉት መቀሌ፣ ውቅሮ፣ ሳምረ አለማጣ፣ ቦራ፣ ማይጨው፣ ዳንሻ፣ ማይካድራ ሁመራ፣ ጎንደር፣ ባህር ዳርና አዲስ አበባ ውስጥ ከግንቦት 8 ቀን እስከ ነሐሴ 14 ቀን 2013 ዓ ም ድረስ መሆኑንም ገልጧል። ኮሚሽኖቹ በሁሉም ወገናት ተፈጽሟል የሚባሉትን የሰብአዊ መብቶች ጥሰቶች፣ የሰብአዊነት አያያዝና የስደተኞችን ሕግጋትን በተመለከተ ምርመራቸውን አጠናቋል። የመጨረሻ የምርመራ ውጤቱንም መስከረም 21 ቀን 2014 ዓ ም ይፋ እንደሚያደርጉ አስታውቋል። የምትከታተሉት ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨውን ዶች ቬለ ዲደብልዩ ዜና ነው። የአማራ ክልል መስተዳደር አዲሱን ዓመት ምክንያት በማድረግ ከነገ ጀምሮ ከ2900 በላይ የህግ ታራሚዎች በይቅርታ ከእስር እንዲለቀቁ ወሰነም። የአማራ ክልል ጠቅላይ አቃቤ ህግ አቶ ገረመው ገብረ ጻዲቅ ዛሬ ማምሻውን ለጋዜጠኞች እንደተናገሩት የይቅርታ መስፈርት የሚያሟሉ 2936 ታራሚዎች ከማረሚያ ቤት እንዲወጡ ተወስኗል። በጥቅሉ ወንድ 2872 ሴት 64 በደምሩ ለ2936 ታራሚዎች ከመስከረም አንድ ቀን 2014 ዓ.ም ጀምሮ በይቅርታ ከሚገኙበት ማረሚያ ቤት ከእስር እንዲፈቱ ውሳኔ አስተላልፏል። በዘር ማጥፋት የተፈረደባቸው፣ ያለ ፍርድ ግድያ የፈጸሙ፣ በሙስና የተወነጀሉና ከ10 ዓመት በላይ የተፈረደባቸው፣ ከ15 ዓመት በታች ዕድሜ ያላቸውን ሕፃናት የደፈሩና የጠለፉ፣ በመሠረተ ልማት ላይ ጉዳት ያደረሱ፣ የሐሰተኛ ገንዘብ የሚያትሙና የሚያሰራጩ ታራሚዎች የይቅርታው ተጠቃሚ እንደማይሆኑ ግን አቶ ገረመው አመልክቷል። ዜናውን የላከልን የባህር ዳር ወኪላችን አለምነው መኮንን ነው። በአፍጋኒስታን የዶችቬሌ ወኪሎች የነበሩ አስር ጋዜጠኞች ከነ ቤተሰቦቻቸው ወደ ጎረቤት ፓኪስታን እንዲሻገሩ ማድረግ መቻሉን የጣቢያው ዋና ኃላፊ ኢንቴንዳንት ፒተር ሊምቦርግ አስታወቁም። ዘጠኝ ወንዶችና አንዲት ሴት የዶችቬሌ የአፍጋኒስታን ዘጋቢዎች ከአፍጋኒስታን እንዲወጡ የተደረገው በአውሮፕላን ሳይሆን ካልተሳኩ ተደጋጋሚ ሙከራዎች በኋላ አስደማሚ በተባለ በሌላ መንገድ መሆኑም ተጠቅሷል። የጀርመን መንግስትና በርካታ ፖለቲከኞችን ለተልእኮ መሳካት በማመስገን ወደ ፓኪስታን እንዲሻገሩ የተደረጉት ዘጋቢዎች በቀጣይ ጥቂት ጊዜያት ከነ ቤተሰቦቻቸው ወደ ጀርመን ቦን ከተማ ለማዛወር ጥረት እየተደረገ መሆኑን ኃላፊው አክለው ተናግሯል። ዘጋቢዎቹ ቦን ከተማ ውስጥም መኖሪያ አፓርትመንቶች ተመቻችቶላቸው በጣቢያው ስራ እንደሚጀምሩም በመግለጫው ተጠቅሷል። በመጨረሻም የስፖርት ዜና የቀድሞ የጀርመን ብሔራዊ ቡድን ተከላካይ ጄሮም ቧቴንግ አካል ላይ ጉዳት በማድረሱና በመሳደቡ ጥፋተኛ ነው ሲል የጀርመን ፍርድ ቤት የ1.8 ሚሊዮን ዩሮ ቅጣት አስተላለፈበት። ከጋናዊ አባትና ጀርመናዊት እናት ጀርመን ውስጥ የተወለደው ጄሮም ቧቴንግ ቅጣቱ የተላለፈበት የቀድሞ ፍቅረኛው ላይ ጉዳት አድርሷል በሚል ክስ ነው። ሚንሽን ከተማ የሚገኘው ፍርድ ቤት ቀደም ሲል የዓለም ዋንጫ የወሰደው የጀርመን ቡድን አባል የነበረው ተከላካይ ላይ ቅጣት ያስተላለፈው በስድሳ ቀናት የተደለደለ እያንዳንዱ 30 ሺህ ዩሮ ቅጣት በጥቅሉ 1.8 ሚሊዮን ዩሮ እንዲከፍል በሚል ነው። በባየር ሚንሽን ቡድን ውስጥ ኮከብ ተጫዋች የነበረው ጀሮም ቧቲንግ ጥፋተኛ አይደለውም ሲል አቤት ብሏል። የመንታ ሴት ልጆቹ እናት የሆነችው የቀድሞ ፍቅረኛውን ከዛሬ ሶስት ዓመት በፊት ካሪቢክ ውስጥ ለመዝናናት አቅንተው በነበረበት ወቅት ጉዳት አድርሶባታል በሚል ነው ጄሮም ቧቴንግ ላይ ቅጣት የተላለፈው። ይህ ዶችቬሌ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። አሜሪካዊው የቀድሞ ፕሬዚዳንታዊ እጩ ተወዳዳሪ ሴናተር ማርኮ ሩቢዮ የሰሜን ጎንደር ዞን ዳባት ወረዳ የጅምላ ጭፍጨፋ እጅግ እንዳሳሰባቸው ገለጡ። በጦርነቱ ውስጥ በየትኛውም ወገን የሚገኙ ያሏቸው ወንጀል ፈጻሚዎች በሙሉ ለፍትህ እንዲቀርቡም ጠይቋል። ኢትዮጵያ ውስጥ ለሶስት ወራት የታገደው ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ የመንግስትን ትእዛዝ በመቀበል በተለያዩ የአገሪቱ ክፍሎች የሚያደርገውን እንቅስቃሴ ማቋረጡን አስታወቀም። የተባበሩት መንግስታትና የኢትዮጵያ የሰብአዊ መብቶች ኮሚሽኖች ትግራይ ውስጥ በጦርነት ወቅት ተፈጸሙ ስለተባሉት የሰብአዊ መብቶች ጥሰቶች ያደረጉትን ምርመራ ማጠናቀቃቸውን ይፋ አደረጉ። የታላቁ የህዳሴ ግድብ ሁለት ግዙፍ ተርባይኖች በአዲሱ ዓመት ኃይል ማመንጨት እንደሚጀምሩ ተገለጠ። የተለያዩ የሃይማኖት አባቶች ግድቡን በስፍራው በአካል በመገኘት መባረካቸውም ተገልጧል። ዜናው በዚሁ አበቃ። መልካም አዲስ ዓመት። መልካም ጊዜ። and i still